የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻቸው። ለመላው የእስልምና እምነት ተከታዮች እንኳን ለነብዩ መሐመድ ልደት ወይም መውሊድ በዓል በሰላም አደረሳቸው። በዓሉን በማስመልከት ከኢትዮጵያ የእስልምና ጉዳዮች ምክር ቤት በውጭ ሀገር የሚኖሩ ሙስሊሞች ተወካይ ሼህ ሳላሀዲን ወዚርን መልዕክት ይዘናል። ከበዓሉ በተጨማሪ ፕሮግራማችን የሚያተኩረው የኢትዮጵያ ሙዚቃ ከሀገር ውስጥ በተጨማሪ ከሀገር ውጭ ተደማጭነቱ ምን ያህል ነው በሚለው ጥያቄ ላይ ነው። ኢትዮጵያዊ ዜማዎችን ከጃዝና አር ኤን ቢ የሙዚቃ ስልት ጋር በአንድነት በመቀመር በአውሮፓ ከፍተኛ ተቀባይነትን ካተረፈው ወጣት ሙዚቀኛ ሳሙኤል ይርጋ ጋር አጭር ቆይታ ይኖረናል። ወደ አርባ የሚሆኑ ሚዲያ ጋዜጦችም፣ ሬዲዮም፣ ቲቪም የሁለት ሺ አስራ ሁለት ምርጥ አርቲስት ብሎ መረጠው። ሄዘር ማክስዌል ትባላለች። የባህላዊ ሙዚቃ ተመራማሪ ናት። በዚሁ በአሜሪካ ድምጽ ሬዲዮ ሚውዚክ ታይም ኢን አፍሪካ ለተሰኘው የሬዲዮ ፕሮግራም አዘጋጅ ናት። የኢትዮጵያን ሙዚቃ በጣም ታደንቃለች። ጥራቱን የጠበቀ ኢትዮጵያዊነቱንና እውነተኛነቱን ያለቀቀ ቢሆን መልካም ነው። ጋቢና ቪኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮ አድማጮች፣ ለዕለቱ የተመረጡትን አጠር ያሉ ዜናዎች ይዤላችሁ የቀረብኩት ጽዮን ግርማ ነኝ። ኤልኒኖ ባስከተለው የአየር ንብረት ለውጥ ምክንያት 18 ሚሊዮን የሚጠጋ ሕዝብ በምስራቅ አፍሪካ የረሃብ አደጋ እንደተጋረጠበት የተባበሩት መንግስታት ድርጅት አስታወቀ። የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ኢጋድም ቢያንስ እስከሚቀጥሉት ሶስት ወራት የምስራቅና መካከለኛው አፍሪካ ሀገሮችን ድርቅ ማጥቃቱን ይቀጥላል ሲል አስጠንቅቋል። መቀመጫውን በአሜሪካ ያደረገው የተባበሩት መንግስታት የሰብአዊ መብት ድርጅት ሁማን ራይትስ ዎች በሩዋንዳ የተፈጸመውን አሰቃቂ ፍጅት ለመዳኘት የተቋቋመው ዓለም አቀፍ ፍርድ ቤት የዚህን ዓመት ስራውን ጨርሶ ከመዘጋቱ በፊት በዓለም ላይ ያሉ መንግስታት ለዚህ ፍጅት ተጠያቂ የሆኑትን ሁሉ ሰብስበው ለፍርድ እንዲያቀርቡ ጠይቀዋል። ሂዩማን ራይትስ ዎች ዛሬ ባወጣው መግለጫ በ1994 ዓ ም በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የተመሰረተው ችሎት እስካሁን 93 ሰዎችን ለፍርድ አቅርቦ 61 ሰዎች ሲፈረድባቸው 14 ሰዎች በነጻ መለቀቃቸውን ገልጿል። ብሩንዲ የአፍሪካ ህብረት ወደ ሀገሪቱ ለመላክ ያቀደውን አምስት ሺ የሰላም አስከባሪ ሀይል እንደማይቀበል አስታወቀ። የአፍሪካ ህብረት ባለፈው ሳምንት ብሩንዲ ውስጥ የዘር ማጥፋት ፍጅት ሲጠነሰስ የዓለም መንግስታት እጃቸውን አጣጥፈው ሊቀመጡ አይችሉም በሚል ነበር ሀይሉን ወደ ለመላክ የወሰነው። ብሩንዲ የጸጥታ ካውንስል የፕሬዚዳንት ንኩሩንዚዛ መላ ካቢኔያቸውን ጨምሮ ሊላክ የታቀደውን ሰላም ጠባቂ ሀይል እንደማይቀበሉት አስታውቀዋል። በሰሜን ምስራቅ ናይጄሪያ ሰባ የሚሆኑ ሲቪሎች ተገደሉ። በአካባቢው የሚኖሩ የአይን እማኞች እንደተናገሩት ጥፋቱ የተፈጸመው በቦኮሃራምን ያሳድዱ በነበሩ የካሜሮን ወታደሮች ነው። በርካታ የመንደሩ ነዋሪዎች በድንገት ከተከሰተው የተኩስ እርምታ አምልጠው በማግስቱ ወደ መንደራቸው ሲመለሱ የሰባ ሰዎች አስክሬን እንዳገኙ ተናግረዋል። አድማጮች፣ ለምሽቱ የመረጥኳቸው አጠር ያሉ ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ስ በዛሬ ዕለት የነቢዩ መሐመድ የልደት በዓል መውሊድ እየተከበረ ነው። በዓሉን በማስመልከት ከኢትዮጵያ እስልምና ጉዳዮች ምክር ቤት በውጭ ሀገር የሚኖሩ ሙስሊማን ተወካይ ሼህ ሳላሐዲን ወዚርን መስመር ላይ ይዘናል። እንደምናመሹ እንኳን አደረሰዎት ሼህ ሳላሐዲን። አብሮ አደረሰነቶ ሄኖክና አድማጮች በሙሉ ደህና ናቸው? እኛ በጣም ደህናነን። እስቲ እንደው በዓሉን አስመልክቶ የሚያሳልፉትን መልእክትና እንደው አጠር አድርገው በአንድ ደቂቃ ውስጥ በእውነቱ በመላው ዓለም ላይ ለሚገኙ ምዕመናን ና በሀገር ቤትም ያሉ እንኳን ለነቢያችን መውሊድ ሰለላሁ ዓለይሂ ወሰለም በሰላም አደረሳቸው አደረሰን እያልኩ በአዲስ አበባ ዋና ከተማ በታላቅ አንዋር መስጊድ በታላቅ ድምቀት ተከብሮ ውለዋል። የምክር ቤታችን አመራር ክቡር ፕሬዚዳንቱ ሼህ መሀመድ አሚን ምክትል ፕሬዚዳንቱ ሼህ ዑመር እንዲሁም የአዲስ አበባ ከፍተኛ ምክር ቤት ዶክተር አህመድ እና ሌሎችም ከፍተኛ የኦሮሚያም የሌሎቹ ክልሎች ኃላፊዎች በተገኙበት የውጭ እንግሎችም በተገኙበት በታላቅ ድምቀት ተከብረዋል። በድሬዳዋም ሙስሊም ካልሆኑ ሃይማኖት አባቶችም ጋራ በጋራ ጎን ለጎን መልእክት አብረው አስተላልፈዋል። በባህር ዳር፣ በተለያዩ የኢትዮጵያ ክልል ከተሞች፣ በሀረር በተለያዩ ከተሞች በጣም በድምቀት ተከናውነዋል። በሀገር ብቻ ሳይሆን በውጭም ባለ ነው ኢትዮጵያውያንና ትውልድ ኢትዮጵያን በታላቅ ድምቀት እየተካሄደ ይገኛል። በለንደን፣ በሲድኒ፣ በቱርክ፣ በሳዑዲ አረቢያ ራሷ፣ በሚድል ኢስት የተለያዩ ከተሞችም ተጋቢቼ በኢትዮጵያን ጋር ለማሳለፍ የፊታችን ቅዳሜ ወደ ዳላስ ሄድና እዛ እናከብራለን። በተመሳሳይ በዲሲ አካባቢ በጃንዋሪ ሁለት እናከብርና በተመሳሳይ ጃንዋሪ ዘጠኝ በቺካጎ ለማክበር እከተይዘን መልካም። እንግዲህ ሼህ ሳላሀዲን በዓሉን በማስመልከት አጠር ያለች ቡራኬ እንዲሰጡ ነው የደወል ነው። እናመሰግናለን። በዓሉን ለሚያከብሩ የእስልምና ሃይማኖት ተከታዮች እንዲሁም ለእርሶም መልካም በዓል። ኢትዮጵያ እንዳላት የሙዚቀኛ ብዛት ሙዚቃ መሳሪያ መሣሪያ ተጫዋቹና ድምፃውያኑ ማለታችን ነው። ከሀገር አልፎ ሊደመጥ የሚችል ሙዚቃዎችን ማቀናበር ሆነ መፍጠር ለምንድን ያልተቻለውሽን ጋቢና ቪኦኤ ሰውንዘከታደ ሄኖክ ፈንቴ ደ መስታወት አረጋው ን የመስታወት ረጋቀደም ብለን እንደገለጽ ነው። ያው እንደ ኢትዮጵያ ሙዚቀኞች ብዛት ሙዚቃችን ለምንድ ነው ለውጭ ያልተደመጠው የሚል ነገር ሰም ተናግረን ነበረ። አዎ፣ እንግዲህ የሴኔጋል ታዋቂ ሙዚቀኛ የሆኑ እንደዚሁም የማሊ ሙዚቀኞች በስፋት በአፍሪካና በዓለም አቀፍ መድረኮች ሲሰማ ይታያል። በተለይ የተለያዩ ከበሬዎች በህብረት የሚጫወቱበት ባህላዊ አጫዋቶቻቸው መለየታቸውና የሴኔጋል ሙዚቃ በዓለም አቀፍ ደረጃ በስፋት እንዲደመጥ ካደረጉት ምክንያት አንድ ነው አንዱ ነው የማሊ ሙዚቃ እንደዚሁ ነው። የማሊ ድምጻዊቷን ኦምኡ ሳንጋሬን ዜማ ነበር የሰማ ነው። በሌላ ወገን የናይጄሪያን ሙዚቃ የተመለከትን እንደሆነ እንደ ሴኔጋልና ማሊ ባህላዊ ሙዚቃቸው ላይ የተመሰረተ ሙዚቃን በጋራ ዜማንና ግጥምን በመቀባበል በመጫወት ይታወቃሉ ልክ እንደ ኢትዮጵያ ማለት ነው። ዘመናዊ ሙዚቃቸውም ከምዕራባውያኑ የሙዚቃ ስልት ጋር ጥራቱን እንደጠበቀ ለአድማጭ ይቀርባል። የናይጄሪያ ሙዚቃ በዙሪያዋ ባሉት ሀገሮች በላይቤሪያ፣ በሴራሊዮንና በጋና ተደማጭነቱ ከፍተኛ ነው። ምኑሩቃ ስኬደን ከሁለት ዓመት በፊት ለአዲስ ዓመት ፒ ስኳር በሚሊኒየም አዳራሽ አዲስ አበባ ተጫውተው የለ። Mind. When I see you dancing, get you get me high. And if you wanna try, make it good day tonight. Cause I'm in the mood. As long as you feel in the group, I deal with you. Personally, that's personally, personally, personality Personally, Persona, personality. I go deal with you. Personally, that's personally, personally, personality Personally Persona, Personal Persona, Personality, I go deal with you. እነዚህ መንታ ወንድማማቾች ፒተር ኦኮዬና ፓውል ኦኮዬ የማይክል ጃክሰን አደናነስና ያዘፋፈን ስልት ከራሳቸው ሙዚቃ ጋር በመደባለቅ መጫወታቸው የናይጄሪያ ማይክል ጃክሰን የሚል ቅጥያ ስም ተሰጥቷቸዋል። ሀምሳ ሚሊዮን ናይራ ከጌም ኦቨር አልበማቸው ሽያጭ ብቻ ማግኘት የቻሉም ናቸው። ከ መቶ ዘጠና ሁለት ሺህ ዶላር በላይ ነው። ሄኖክ፣ መቼም ትንሽ የሚባል ገንዘብ አይደለም። በተለይ በብርና በናይራ ሲመታ እውነት ነው። የኢትዮጵያ ሙዚቃ ታዲያ ዜማና ድምጽ በሽ ሆኖ በአፍሪካ የሙዚቃ ገበያና በሌሎች ዓለም አቀፍ ገበያዎች ለምንድን ነው በሰፊው ያልተደመጠው ወይም የማይደመጠው? እንጃ ይህ ነው መልስ በርካታ ምክንያቶች ሊቀርቡ ይችላሉ። እኛም እንዲሁ ችግሩን ነጥለን አናቀለውም፣ ግን አንዳንድ ፈተናዎችን እናስቀምጥ። በዘመኑ ቴክኖሎጂ ጥራቱን የጠበቀ ጥራት ስንል መለማመጃ ቦታ ከመለማመጃ ቦታ ይጀምራል። ከሙዚቃው ቅንብር ጀምሮ የቀረጻ ቦታና የተሟላ ስቱዲዮ ማጣት እንዲሁም የባለሙያዎች የስራ ክፍፍል የስራ ባለቤትነት ጠፍቷል። ኮፒራይትን እንግዲህ አስመልክቶ ሙያችንን ተቀማን የሚሉ ሙዚቀኞች ጥቂት አይደሉም። ጉዳዩን በሌላ ጊዜ የምንመለስበት ይሆናል። ችግሮቹ እንዳሉ ሆነው ሙዚቃ ስራ መሆኑን በመገንዘብ ስራው የሚጠይቀውን ጊዜና ትኩሮት ቢሰጥ ሙዚቃችን የተሻለ እውቅና ሊያገኝ ይሆናል የሚል አስተሳሰብ አለን። አዎ ዛሬ በሚደርሳቸውና በሚያቀናብራቸው ሙዚቃዎች እንግዳ ይዘንላችሁ ነው ከሀገር ባለፈ በተለይም በአውሮፓ ሀገሮች ተወዳጅነትን ያተረፈ ወጣት ኢትዮጵያዊ ሙዚቀኛ ሳሙኤል ኤርጋ ከእኛ ጋር አጭር ቆይታ ያደርጋል። የሙዚቃ ፍቅሩ ገና ከልጅነቱ ቢሆንም ሙዚቃን የመማር እድል ያገኘው የአስራ ሁለተኛው ክፍል ትምህርቱን ካጠናቀቀ በኋላ ነበር። የያሬድ ሙዚቃ ትምህርት ቤት እስኪገባ የሙዚቃ መሳሪያ የመንካትም ሆነ በቅርበት የማየት እድሉ አልነበረውም። በያሬድ ሙዚቃ ትምህርት ቤት ክላሲካል ሙዚቃን መማሩ አሁን ለሚሰራቸው ሙዚቃዎች መሰረት እንደሆነውም ደጋግሞ ይናገራል። ጃዝ ሙዚቃዎችን መስማት ስጀምር ለጃዝ ሙዚቃ ያለኝ ፍላጎት ወይም ፍቅር በደንብ ከፍ እያለ መጣ። ጃዝ የሚባለውን ነገር መጫወት አለብኝ ብዬ የወሰንኩበት ጊዜ ሶስተኛ አመት ነው። በትክክል ትምህርቱ የለም፣ ግን የሬድ ውስጥ መጽሐፎች ብዙ መጽሐፍት ነበረና አውጥቼ ያነብ ነበረ። ሃርሞኒው ያው ክላሲካል ላይ ቤዝ አድርጎ ከዛ በኋላ ግን ሰፍቶ በራሱ መንገድ የሚሄድ አይነት ሃርሞኒ ወይም ቲዮሪ ያለው ነው የኢትዮጵያ ሙዚቃ በጃዝ መልክ በእኔ ደግሞ አይነት አሬንጅመንትና አጫዋወት የተለየ አይነት የኢትዮጵያ ሙዚቃ ለሌላ ዓለም መቅረብ ይችላል የሚል ህልምና ምኞት ስለነበረኝ እሱን ነበረ ያሬዱስ ቁጭ ብዬ ራሴን ያስተማርኩት የኢትዮጵያ ቅኝቶች ላይ ከዛ ባህላዊ የሆኑትን ሙዚቃዎች በደንብ ፒያኖ ላይ ቁጭ ብዬ እንዴት መጫወት እንደምችል ከኔም በፊት ደግሞ የተጫወቱት ትልልቅ የኢትዮጵያ ሙዚቀኞች እነሱ ደግሞ የተጫወቱበትንም አጫዋወት በደንብ አድርጌ አይመለከት ነበር፣ አስተውል ነበር። ኢንተርናሽናሉ የሙዚቃ አድማጭ እንዴት አድርጎ የኢትዮጵያ ሙዚቃ መቀበል ይችላል የሚለውን ብዙ ጊዜ ሰጥቼ እሱ ላይ ነው ከሶስተኛ ዓመት በኋላ እንትን የሰራው። ስመረቅም የራሴን ሙዚቃ ኢትዮጵያዊ የሆኑ ሙዚቃዎች ጽፌ ተመረቅኩ። ከዛ በኋላ ያው ወደ ሙዚቃው አለም በደንብ በመጫወት ደረጃ ተቀላቀልኩኝ። የሳሙኤል ይርጋ የሙዚቃ ድርሰት በኢትዮጵያ ዜማ ላይ መሰረቱን አድርጎ ከምዕራባውያኑ የሙዚቃ ስልት በተለይም ከጃዝ ና ከአር ኤንድ ቢ ጋር የተቀናበረ ነው። እኔ ውስጥ ጃዝ ሙዚቃ ብቻ ነው ያለው ብዬ አላምንም ነው። ከዛም ሌላ ባህላዊ ሙዚቃ ስሰማ ያደግኩበት ነው እና ፖፕ ሚውዚክም የነ ጥላሁን ገሰሰ የነ ማህሙድ አህመድ ያለሱ አላደግንም ና በደንብ እሱ ሁሉ ነገር ውስጤ ነበረ። ከዛ ደግሞ ክላሲካል ሙዚቃ ከያሬድ የወሰድኩት አዲስ ትምህርት አዲስ ህይወት ነበረ። የእሱም ኢንፍሉዌንስ አለብኝ። ስለዚህ የብዙ ሙዚቃ ኢንፍሉዌንስ አለብኝ እና እኔ ደግሞ በጣም የአርኤንቢ ሙዚቃ አፍቃሪ ነኝ። ስለዚህ የአምስት የስድስት ሙዚቃዎች እንትን ኢንፍሉዌንስ ውስጥ ያለ ማለት ነው። የተለያዩ የኢትዮጵያ ሙዚቀኞችን ያሳተፈው ታውን ኮልድ አዲስ እና አዲስ ሩ ዘ ሉኪንግ ግላስ በዳብ ክላውስስ የሙዚቃ አሳታሚነት የወጡት ሁለት አልበሞች በውጭው አድማጭ ተወዳጅ በመሆናቸው በተለያዩ የአውሮፓ ከተሞች የተዘጋጁ ፌስቲቫሎች ላይ ሙዚቀኞቹ በተደጋጋሚ እንዲጫወቱ እድሉን ከፍቶላቸዋል። ሳሙኤል ይርጋ የራሱ ቅንብርና ፈጠራ የሆነውን ጉዞ የተሰኘውን የሙዚቃ አልበም የአውሮፓ ሙዚቀኞችን በማሳተፍ በሪል ወርልድ ሪከርድስ ስቱዲዮ የሙዚቃ አሳታሚነት ለአድማጭ አቅርቧል። ጉዞ ብዙ አይቲዩንስ ቻርት ዩኤስ ላይ ያለው አይቲዩንስ ቻርት ላይ አንደኛ ሆኖ ለአንድ ሳምንት ቆየ። ወደ አርባ የሚሆኑ ሚዲያ ጋዜጦችም፣ ሬዲዮም ቲቪም የሁለት ሺ አስራ ሁለት ምርጥ አልበም ብሎ መረጠው። ሳሙኤል ይርጋ ጉዞ በሚል የሙዚቃ አልበም የተጀመረው የሙዚቃ ስራው ከሀገር ውስጥና ከውጭ ሀገር የሙዚቃ ተመራማሪዎች የሚሳተፉበት በጀርመን መንግስት ትብብር የኢትዮጵያ ሙዚቃ ስረ መሰረት ላይ ጥናት ለማካሄድ ዝግጅቱን ጨርሷል። ጉዞ የሚባል ሌላ የሪሰርች ፕሮጀክት ደግሞ ጀመርኩኝ። የፕሮጀክቱ አይዲያ ኢትዮጵያ ውስጥ ያለውን የሙዚቃ ስሩን የማግኘት አይዲያ ነበረኝ። ይህን አይዲያ ለፎሬን ሚኒስትር የጀርመን ፎሬን ሚኒስትር አፕሩቭ ተደርጎ ፋንድ ለማድረግ ወሰኑ። ሪሰርች ፕሮጀክቱ አልተጀመረም ግን ጥናቱ አሁን ከዚህ በኋላ የሚጀመር ይሆናል። እሱ ራሱን የቻለው ሌላ ፕሮጀክት ነው። ሳሙኤል ይርጋ ዛሀበሻ ሴሽን የተሰኘ ስድስት ሙዚቃዎች አሉት። እንዲሁም ሀገሬ የሚል አራት ሙዚቃን የያዘ አልበም ለድረገጽ ሽያጭ አቅርቦ ነበር። ጉዞ ከተሰኘው የሙዚቃ አልበሙን በመቀጠል ሳሙኤል ይርጋ ሁለተኛ አልበሙን ለመስራት በዝግጅት ላይ ነው። ሁለተኛ አልበሙን ለመስራት የተዘጋጀው ነው። ኦረዲ ብዙዎቹን ቻለው። ዋናው ሬኮርዲንግ ነውም ዲዛይር የሚደረገው እኔ ራሴ የምዘፍንበት አልበም እሱም እያለቀ ነው። ከዛ ሁለተኛ ከምሰራው የጉዞ ሁለተኛው አልበም ሌላ ይሄኛው አልበም ደግሞ እዚህ ሀገር ና ምናልባት ጭም ሀገር ሊወጣ ይችላል። በአልበም ደረጃ ሁለቱ አልበሞች ናቸው አሁን እየተሰሩ ያለው። የሰራሃቸው ሙዚቃዎች በሀገር ውስጥ ተቀባይነቱ እንዴት ነው? ትንሽ ትግል አለው። እንደዚህ አይነት ሙዚቀኛ ሆኖ ኢትዮጵያ ውስጥ መኖር ከኑሮም ከምንም ጋር ሲታይ ትግላለሁ። እኔ ውጭ የሄድኩኝ ሰርቼ ስለመመለስ ነው እንጂ ኢትዮጵያ ውስጥ ባለው ሁኔታ የሚያኖርና በትክክል ቫሊዩ ተሰጥቶት የሚያስኬድ አይነት ህይወት አይደለም። አሁን እያየ ያለው ዚያ ጋር ለሙዚቃ ያለው ድጋፍ ከብዙ አቅጣጫ ትልቅ እንዲሆን ኢንስቲትዩት እንደ ራሱ ያሬድን ጨምሮ፣ ህዝቡ መጥቶ አድማጭ ሲሆን፣ መንግስትም በሚያስፈልገው መንገድ ይሄንን ነገር ድጋፍ ሲያደርግ፣ የባህል ሴንተሮቹ ደግሞ እኛ ሀገር ያለው የሙዚቃ ላይ ያለው ችግር ቦታ ነው። ለምሳሌ ማጥኛ ቦታ ብዙ ሙዚቀኞች ታለንትድ ሆነው እነዚህ ሁሉ ቢሟሉላቸው ብዙ ታለንት ማየት ይቻላል ብዬ ስለማምን ነው። የሰራቸውንና ለመስራት ያቀዳቸውን እያደነቅን ከእኛ ጋር ላደረገው አጭር ቆይታ እናመሰግናለን። ባልደረባችን ዴቪድ ቫንዲን እናመሰግናለን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ68 እና በ1558 ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ ቀደም ብላችሁ ለማድመጥ ከፈለጋችሁ ደግሞ ቀጠሯችን በመካከለኛ ሞገድ ሚዲየም ዌቭ ይሁን፣ በ1431 መካከለኛ ሞገድ ታገኙናላችሁ። ወደ ፕሮግራማችን እንመለስ። ኖክ መልካም። በቪኦኤ አፍሪካ የሬዲዮ ፕሮግራም የምትሰራ ሌላ ባልደረባችንን እናስተዋውቃችሁ። የኢትዮጵያ ሙዚቃ በጣም ነው የምትወዳው። በዚሁ በአሜሪካ ድምጽ ሬዲዮ ሚውዚክ ታይም ኢን አፍሪካ ለተሰኘው የሬዲዮ ፕሮግራም አዘጋጅ ናት። ታዲያ በዝግጅቶቿ የኢትዮጵያን ዜማዎች ዘወትር ታሰማለች። ሄዘር ማክስዌል ትባላለች። የጃዝ ሙዚቃ ድምፃዊትና የባህል ሙዚቃ አጥኚ ናት። ስለ ኢትዮጵያ ሙዚቃ የሚሰማትን እንዲህ ለመስታወት አጫውታታለች። ሄዘር ማክስዌል ትባላለች። radio program music time in africa radio program. when i was studying music a long time ago i was introduced to different sounds from africa and ethiopia was one of them that was most unusual for our ears it stood out <laughs> <music>. የኢትዮጵያ ሙዚቃ ለንደን አይነት አድማጭ ያልተለመደ ዜማና ምት ያለው ነው። የተለያዩ የአፍሪካ ሙዚቃን በምሰራው ፕሮግራም ላይ አስተዋውቃለሁ የኢትዮጵያ ሙዚቃንም ስ ቲግ ሚቦ የተወሰኑ ሙዚቀኞችም ጋብዣ አነጋግርለሁ። ሙኒት ና ዮርክ፣ ርሻን ገብሬ፣ የትግርኛ ሙዚቃ ድምጻዊት እና ደቦ ባንድ ከቦስተን ጥላውን ገሰሰንም አውቀለሁ። ዘፈኖችን በጣም ነው የሚወደው። ብዙነሽ በቀለንም አውቃታለሁ። Yeah, it's I love, he's actually my favorite folk. And the, and the woman, his contemporary, Bzunish. Beck, Yes, I love her sound as well. It depends on what mode a song is in. Sometimes I found that some of the modes. I think there's one like called Ambassel. Ambassel. When I hear it, I feel sad. I don't think for Ethiopians it has. that... andand <laughs> Ambassel a lot of times when I hear the rhythm, that's a very happy, exciting, energetic feeling. I want to dance. And then when I see how you dance with your shoulders, I want to do that so badly that there's no way I can. the voice like i said i really love telahun's voice the way he just stretches it up and down ቅድም እንዳልኩት ጥላውን ገሰሰን ወዷለሁ። በተለይ እንደፈለገ ድምፁን ማውረድ ማውጣቱ፣ ረጅም ድምፅ የመያዝ ችሎታው፣ ሲዘፍን ድምፁን እንደፈለገ ማዘዝ መቻሉ ያስደንቀኛል። ያስፈልጌ ያን ሰሞን ያጣ Away yeah, katami tin kat sari ya ehwat. Aw. No. <laughs> <kidding>. <laughs> <laughs> anyway, it's fun that's, that's nice. Yeah. I like that melody. ወጣት የኢትዮጵያ ሙዚቀኞችን ለምሳሌ እንደ ሳሙኤል ይርጋ ያሉ ሙዚቀኞችን ሰምተሽ ታውቂያለሽ? አዎ፣ እወደዋለሁ። ለኢትዮጵያ ባህላዊ ሙዚቃዎች የበለጠ ቅርብ ሆኖ ነው የሚሰማኝ። ቅንብሩ ከምዕራባውያኑ ከኛ የሙዚቃ ስልት ጋር ስለሚዛመድ ለጆሮ ቅርብ ነው። ጃኖ ባንድ እነሱንም ሰምቻለሁ። ሮክ ሙዚቃ ነው የሚሰሩት። ምናልባት እኔ የአሜሪካ የሮክ ሮክ ስልት አድናቂ ስላልሆንኩ ይሆናል። የሰሩትም በአጠቃላይ አልጠላውም። one thing i noticed over the years listening all the time to different music uh, throughout africa i started noticing a real connection between malian music and ethiopian music they're similar they're not alike they're not alike in and malian music and ethiopian music come from the same family and they're and malian music and ethiopian music it's like a big family and they're music and malian music and ethiopian music come የኢትዮጵያ ሙዚቃ በምዕራባውያኑ የበለጠ ውቅናን እንዲያገኝ መሰረቱን ያለቀቀ ቢሆን ጥሩ ነው ትለናለች። ዛ The best you can do is promote your music in the most rich, professional, honest way, and hope that outsiders see how beautiful that is for what it is, but ጥራቱን የጠበቀ ኢትዮጵያዊነቱንና እውነተኛነቱን ያለቀቀ ቢሆን መልካም ነው። እናም የውጭ አድማጭ የተዋበ ሙዚቃ እንደሆነ ሊመለከት ይችላል። ቋንቋውን የግድ መረዳት ሳያስፈልግ የኢትዮጵያ ሙዚቃ አስገራሚና የተለየ እንደሆነ ማሳየት የሚቻለው በተለይ ዜማው መሰረቱን ሳይለቅ ቢሆን የበለጠ ጥሩ ነው ላለሁ ሚ ው የዛሬው ቆይታችን የኢትዮጵያ ሙዚቃ በዓለም አቀፍ የሙዚቃ አድማጭ ተደማጭነቱ ምን ያህል ነው የሚለውን ለመናገር በጣም በአጭሩ ሞክረናል። በፌስቡክ ደግሞ ቪኦኤ አማህሪክ ላይ በትዊተርም እንዲሁ እናንተ ማስተያየቶቻችሁን ላኩልን። ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ዛሬ ምሽት በሰማችሁት ፕሮግራም አስተያየት ካላችሁ ሀሳባችሁን አካፍሉን። አዎ ዛሬ ደግሞ የነብዩ መሐመድ የልደት በዓል ነው፣ የመውሊድ በዓል። በነገው ዕለት እና ከነገ ወዲያ ደግሞ የገና በዓል ይከበራል። ዋዜማውን በማስመልከት የአሜሪካ ድምፅ ሬዲዮ ልዩ ዝግጅት አሰናድቷል። መስታወት በርካታ እንግዶች ናቸው ነገ እዚህ ስቱዲዮ የሚመጡት። ቡና ይፈላል፣ ምግብፎዳቦ ይመጣል። በሀገራችን ባህል ምግብ ነው፣ ነገብረ የአሜሪካ ምግብም አለ። ኢትዮጵያ አሜሪካውያን ልጆች ይመጣሉ፣ በአሉ እንዴት እንደሚያከብሩ ሲነቁርሴንሳልበላ ነው የሚመጣው። እንግዲህ ሁላችሁም ቀጠሯችሁን ከአሜሪካ ድምጽ ሬዲዮ ጋር አድርጉ። በዚህ ዜማ እንሰናበታችሁ። Thank you.